በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 13 2010 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን። እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና አዳነች ፍስሀዬ ነን። ኤችአር 128 የሚባለው በኢትዮጵያ የሰብአዊ መብቶች መከበር እና አሳታፊ አስተዳደር ጉዳይ ላይ የተዘጋጀ ረቂቅ ለዩናይትድ ስቴትስ የተወካዮች ምክር ቤት ድምፅ ለመጭወር ተቀጠረ። የተወካዮች ምክር ቤቱ በዚህ ኤችአር 128 ላይ ድምፅ እንደሚያሰጥ ማስታወቁ በጉዳይ ውስጥ የተሳተፉ ሁሉ ቁጥራቸው ለበዛ ሰዓቶች ሲያደርጉ ለቆዩት ጠንካራ ሥራ እንዲሁም ኢትዮጵያ ውስጥ ሰብአዊ መብቶችና የሕግ የበላይነት እንዲረጋገጡ ለተያዘው የማይናወጥ ትግል እማኝነት የሚቆም ነው። ከረቂቁ አቅራቢዎች አንዱ የምክር ቤት አባል ማይክ ኮፍማን ናቸው። ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኢትዮጵያ በድርቅ በውሃ መጥለቅለቅና በግጭቶች ለተጎዱ 7 ሚሊዮን 880 ሺህ ዜጎች አስቸኳይና የረጅም ጊዜ እርዳታ ለማቅረብ ትችል ዘንድ 16 ቢሊዮን ዶላር ተማጽናለች። የተባበሩት መንግሥታት ድርጅት ባለሥልጣናት የሰብአዊና ድርቅን ለመቋቋም የሚያስችሉ እቅዶችን አቅርበዋል። ሊዛ ሽላይን ከጀኔባ አጭር ዘገባ ልካለች። ሰለሞን ክፍሌ ይዞታል። ድርቁ ለሦስት ተከታታይ ዓመታት ተከስቷል። በዚህም ሳቢያ ይበልጥ ጉዳት ከደረሰባቸው መካከል 80 ከመቶ የሚሆኑ የቀንድ ከብቶቻቸውን ያጡ 2 ሚሊዮን 400 ሺህ አርብቶ አደሮች ይገኙበታል። በኢትዮጵያ የተባበሩት መንግሥታት የሰብአዊ እርዳታዎች አስተባባሪዋ ኢዚያ ኮንዋ ኦኖቺ ለአሜሪካ ድምፅ ሲናገሩ አርብቶ አደሮች ቤተሰቦቻቸውን ለመመገብ የሚተማመኑት በከብቶቻቸው ሥጋና ወተት ላይ ነው ብለዋል። So we're estimating in this year that, um, we will see about 3.5 million. ስለዚህ በዚህ አመት የምንገምተው 3.5 ሚሊዮን ህጻናት ሚሊዮን ህጻናት በመካከለኛ ደረጃ በጥቂቱ ከ300,000 በላይ የሚሆኑ ደግሞ ከምግብ እጦት በብርቱ ሊሰቃዩ እንደሚችሉ ነው ኢዚያኮንዋ ኦኖቺ በተጨማሪም እነዚህ ከምግብ እጦት በብርቱ የተጎዱ ህጻናት ሊሞቱ እንደሚችሉ አስጠንቅቀዋል ህጻናቱ ሳይዘገይ በአፋጣኝ በልዩ አመጋገብ መጠበቅ አለባቸው ነው የሚሉት። ጊዜ ወሳኝ ነው። በወቅቱ ፈጥነን ካልደረስንላቸው ሕጻናቱ ቀዩን መስመር ያልፉና ወደ አስከፊው የጉዳት ደረጃ ይደርሳሉ። እናም ዘንድሮ ቆርጠን የተነሳ ነው ይህን ለማስወገድ ነው ችግሩ ሊወገድ ሊችል በመሆኑም ነው። በአሁኑ ጊዜ ይህንን እርዳታ የጠየቅ ነው። ኢትዮጵያ ውስጥ ሌሎችም አንድ ሚሊዮን ሰባት መቶ ሺህ የሚጠጉ ዜጎች አሉ። በድርቅና በኦሮሚያና ሶማሌ የተጎራባሲ ብሔረሰቦች መካከል በደረሰ ግጭት የተፈናቀሉ ሰዎችን የሚጨምር እነዚህ ተፈናቃዮች ለራሳቸውና ለከብቶቻቸው ውሃ ማግኘት ወደሚችሉባቸው ሌሎች አካባቢዎች መዛወር ይኖርባቸዋል። የተፈጥሮ አደጋዎች ከመድረሳቸው በፊትም የውሃ ጉድጓዶችን በየአካባቢው መቆፈር የመንግሥቱና የሰብአዊ እርዳታ አጋሮች እምነት መሆኑን መነኩሲቷ ኢዚያኮንዋ ኦኖቺ አስረድታል ዋሽንግተን ዲሲ ውስጥና በአካባቢዋ የሚኖሩ የኦሮሞ ተወላጆች ዛሬ ጠዋት በዩናይትድ ስቴትስ የተወካዮች ምክር ቤት በውጭ ጉዳይ መስሪያ ቤቱና በዋይት ሃውስ ቤተ መንግሥት ደጃፍ ላይ ሰላማዊ ሰልፎችን አድርገው በኢትዮጵያ መንግሥት ላይ የተቃውሞ ድምፃቸውን አሰምተዋል። ሰልፎቹን ከኦሮምኛ ዝግጅት ክፍላችን ሶራ ሀለካ የተከታትሎ ነበር። የተጠናቀረውን ዘገባ ሰሎሞን ክፍሌ ያቀርበዋል። ያገዛዙ የሕዝባዊ ወያነ ሓርነት ትግራይ የጸጥታ ኃይሎችና ወታደሮች በመላ ኦሮሚያ ክልል ተሰማርተው አስተዳደራዊ ሥራዎችን እየወሰዱና ወታደራዊ አገዛዝ እየመሰረቱ ናቸው የሚሉት ሰልፈኞች ባለፈው ወር የአስቸኳይ ጊዜ አዋጁ ከተደነገገ በኋላ የመንግሥቱ ወታደሮች በደርዘኖች የሚቆጠሩ ሲቪሎችን ገድለዋል ብለዋል። ከሰልባዎቹ መካከል ሴቶች፣ ሕፃናት፣ ተማሪዎችና መምህራን እንዲሁም ሌሎች ይገኙበታል ሲሉም አስረድተዋል። ተመሳሳይ ሰልፍ ዛሬ በለንደንም ተካሂዷል። ሰልፉን ካደራጁ መካከል አንዱ አቶ እምሩ ኢታና ዓላማውን ያብራራሉ። እንግዲህ የዛሬው ሰልፍ ዓላማ ኢትዮጵያ ውስጥና በተለይም ደግሞ በኦሮሚያ ውስጥ የቲፒኤልኤፍ መንግስት በኦሮሞ ሕዝብ ላይ የሚያደርገውን ጭፍጨፋ ለመቃወም ነው። በተለይም ቅርብ ጊዜ በሞያሌ እንደዚሁም ደግሞ አምቦ፣ ደምቢዶሎ፣ ነቀምቴ፣ ባሌ ውስጥም ደግሞ በተለያዩ ቦታዎች አረርጌ፣ በተለይም በተለያዩ ቦታዎች ሕዝባችንን ሲጨፈጭፍ ነው የቆየው አሁንም እየጨፈጨፈ ነው። ስለዚህ ይሄን በመቃወምና በተለይም ደግሞ ለእንግሊዝ መንግስት ይህንን የኦሮሞን ችግር ለመግለጽና እነሱ በዛ መንግስት ላይ ተጽዕኖ እንዲያደርጉ ነው ማለት ነው፣ የወጣ ነው። በሁለቱም ከተሞች ማለት በዋሽንግተንና በለንደን የኦሮሞ ብሔረሰብ አባላት ዛሬ ያካሄዷቸው ሰላማዊ የተቃውሞ ሰልፎች ያለ ችግር መጠናቀቃቸውን አደራጆቹ አስረድተዋል። ሰልፎቹን አስመልክቶ ከመንግስት በኩል ለጊዜው መልስ አላገኘንም። ሶማሊያ መዲና ሞቅዲሾ ዛሬ በፈንጂዎች የተሞላ መኪና ፈንድቶ ቢያንስ አስራ አራት ሰዎች ተገድለዋል። የሶማሊያ ባለሥልጣኖች በተናገሩት መሰረት መኪናው የፈነዳው ፖለቲከኞችና ነጋዴዎች በሚያዘወትሩት ወይሌ በተባለው ሆቴል ውጭ ነው። ሆቴሉ የሚገኘው ማካላል ሙካርማ በተባለው ሰዎች የሚበዙበት መንገድ ላይ ነው። ከሆቴሉ ውጭ ሰው በሚበዛበት መንገድ ላይ ቆመው የነበረ በፈንጂዎች የተሞላ መኪና ፈንድቶ 14 ሰዎች መሞታቸውንና አምስት መቁሰላቸውን አረጋግጠናል ሲሉ የጸጥታ ሚኒስቴር ቃል አቀባይ አብደል አዚዝ ሀዲል ባን ተናግረዋል። የጥቃቱ ዓላማ ምን እንደሆነ እስካሁን ባለው ጊዜ ግልጽ አለመሆኑን የመንግስት ባለሥልጣኖች ገልጸዋል። ኮንጎ ዲሞክራሲያዊት ሪፐብሊክ በሰሜን ምስራቅ ግዛቷ ውስጥ የሚካሄደው ዘር ተኮር ግጭት በአስር ሺዎች የሚቆጠሩ ሰዎችን ከመኖሪያቸው ማፈናቀሉና ወደ አምሳ ሺህ የሚጠጉት ወደ ዩጋንዳ መሰደዳቸው ተዘግቧል። አልበርት ሐይቅን በላሸቁ ጀልባዎች አቋርጠው ዩጋንዳ ለመግባት በሚያደርጉት ጉዞ ለሞት የተዳረጉ ብዙ ተፈናቃዮች እንዳሉ ታውቋል። ሐይቁን ለማቋረጥ አምስት ሰዓታት የሚበልጥ ጊዜ እንደሚወስድ ተነግሯል። ከዚህ በኮንጎ ኢቱሪ ክፍለ ሀገር ከሚካሄደው ዘር ተኮር ግጭት ከሚሸሹት አብዛኞቹ ጥቂት ንብረት ይዘው መውጣታቸውንና ብዙዎቹ የጠፉ ልጆቻቸውንና ዘመድ አዝማድ እየፈለጉ መሆናቸውን ስደተኞቹ የተናገሩ ሲሆን ለአንድ ወር ያህል ቤተሰባቸውን ያላገኙ መኖራቸውንም የገለጸዋሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በቻይና ላይ ከባድ የኢኮኖሚ ማዕቀብ ጥለዋል። በቻይና ላይ የ60 ቢሊዮን ዶላር አዲስ ቀረጥ እንደሚያመቻች ተገልጿል። እርምጃው የኢኮኖሚ ሀያላን በሆኑት ሁለት ሀገሮች መካከል የንግድ ጦርነት ሊያስከትል ይችላል የሚል ግምት አለ። ትራምፕ ቻይናን ኢላማ ያደረጉት የዩናይትድ ስቴትስ የአእምሮ ንብረት ለአመታት ያህል ስትሰር ቆይታለች በሚል ነው። በቻይና መዋለ ንዋይ ላይ የተጣለው ማዕቀብ የአሜሪካ ኩባንያዎች በቻይና መዋለ ንዋይ በሚያፈሱበት ወቅት ከሚገጥማቸው ጋር የሚመጣጠን ነው ተብሏል። ቻይና እንደምትበቀል አስታውቃለች። በብዙ ሺህ የሚቆጠሩ ሶሪያውያን አማጽያንና ቤተሰቦቻቸው የሶሪያ አጋር ከሆነችው ሩሲያ ጋር በተደረገው ስምምነት በከበባ ስር ካለው ምስራቃዊ ጎታ አካባቢ ዛሬ ይወጣሉ ተብሎ ይጠበቃል። የምስራቃዊ ጎታ ነዋሪዎች ከሐራስታ ሰሜን ሶሪያ ውስጥ በተቃዋሚ አማጽያን ቡድን ተይዞ ወዳለው ኢድሊብ በአውቶቡስ እንደሚወጡ ተዘግቧል። ከዚህ ቀደምም በአማጽያኑ የመንግሥት ኃይሎች ጥቃት ሲበረታባቸው ወደ ሌላ የአማጽያን ክልል ለመሄድ እንዲህ አይነቱን ስምምነት ሲጠቀሙ ቆይተዋል። የዛሬው ስምምነት ከሶሪያ መንግሥት ጋር የተደረገ የእስረኞች ልውውጥንም ያካትታል። የሶሪያ መንግሥት በሩሲያ እየተረዳ አካባቢውን መልሶ ለመቆጣጠር ከአንድ ወር በፊት በከፈተው ጥቃት ምስራቅ ጎታን በብዙ ቦታ ሰዎች ከፋፍሏል። 1500 የሚሆኑ ሰዎች ደግሞ አልቀዋል። በመጨረሻም የዩናይትድ ስቴትስ ምክር ቤት መሪዎች የ1.3 ትሪሊዮን ዶላር ባጀት ለመመደብ ዛሬ ድምፅ መስጠት ይጀምራሉ ተብሎ ይጠበቃል። የምክር ቤቱ አባላት ተደራዳሪዎች ትላንት ማታ በባጀቱ ላይ የሚደረገው ክርክር የሚመራበትን ሕግ 211 በ207 ድምፅ አጽድቀዋል። ዛሬ ለሚሰጠው ድምፅ አመቻችቷል ማለት ነው። የምክር ቤት አባላት በያዝነው ዓመት የመንግሥት ስራ ለሶስተኛ ጊዜ መዘጋትን ለማስወገድ እስከ ነገ እኩለሌሊት ድረስ ባለው ጊዜ ውስጥ ማጽደቅ ይኖርባቸዋል። የህግ መምሪያው ምክር ቤት የባጀቱን ህግ ዛሬ ያጸድቀዋል ተብሎ ይጠበቃል። የህግ መወሰኛው ምክር ቤት ደግሞ የጊዜው ገደብ ከመድረሱ በፊት ያጸድቋል የሚል እምነት አለ። የባጀቱ እቅድ የመንግስትን ስራ እስከ መጪው መስከረም ወር ባለው ጊዜ ለማንቀሳቀስ እንደሚያስፈልግና ፕሬዚደንት ዶናልድ ትራምፕ እንደሚደግፉት ትላንት የዋይት ሀውስ መግለጫ ጠቁመዋል። ይህ ባጀት በዩናይትድ ስቴትስ እና በሜክሲኮ ድንበር ላይ ለሚተከል አጥር 1.6 ቢሊዮን ዶላር ወይጭን ያካትታል። ትራምፕ ግንብ ለመስራት የጠየቁት ግን 25 ቢሊዮን ዶላር ነበር። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መጋቢት 13 2010 ዓ ም ምሽት ፕሮግራም ነው። ኢትዮጵያ በአስቸኳይ ጊዜ አዋጁ ማግስት ሰላማዊ የሆነ ሰልፍ ለማድረግ ካልተቻለ፣ ሰው እኮ እንዴት ነው አለመደሰቱን፣ አለመቀበሉን ሀሳቡን የሚገልጽበት መስመር መኖር አለበት እና ሰው በተናገረ ቁጥር እንደ ጠላት ማየት እኔ የመንግስትነት አያያዝ ነው ብዬ አላምንም። መንግስት እስካሁን ያልነገረን ያለው ምንድን ነው? እነዚህ ችግሮች እንዳሉ ካመነ በአደባባል እና ይቅርታ ተጠየቀ። ለእነዚህ ችግሮች መፈጠር እኔ ምክንያት ነው ብሎ ካለ በምን መንገድ ነው እነዚህን ችግሮች አስወግዳሉ የሚለው። እነዚህ ችግሮች ማስወገድ የሚችልበት ነገር ካልነገረን በምን ተአምር ነው መንግስት መንግስት ሆኖ መቀጠል የሚችለው? አጥር ማለፍ ያክል የለ አጥሮ የለም። ራሱ መፍትሄ ሊያመጣ የሚችለው ፕሮፌሰር ብርሃኑ እንዳለ ንግግር ነው። ውይይት መቀመጥ ነው፣ እነሱን ጨምሮ። ምክንያቱም ሰውየውን ፈተው አላማው ካልተፈታ ዋጋ የለው። የግጭት አፈታት ባለሙያው ፕሮፌሰር ብርሃኑ መንግስቱ፣ የህግ ባለሙያው አቶ ሙልጌታ አረጋዊና የሰማያዊ ፓርቲው ሊቀመንበር አቶ የሽዋስ አሰፋ ናቸው። አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝብ ዘንድ ከተፈጠረው ስሜት በመንደርደር ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች በሚመረምር ተከታታይ ውይይት ከተናገሩት የተወሰደ ነው። በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በመካሄድ ላይ ያለው የኢህአደግ ምክር ቤት ስብሰባ በሳምንቱ መጨረሻ ቀናትም ሊቀጥል እንደሚችል የገዢው ፓርቲ ምንጮች ገልጸዋል። እናም የግንባሩን ሊቀመንበር ብሎም የሀገሪቱን ጠቅላይ ሚኒስትር የመምረጡ አጀንዳም በዚያኑ መጠን ወደፊት እንደሚገፋ ነው የሚያመለክቱት። ቀጣዩ ጠቅላይ ሚኒስትር ማን ሊሆኑ ይችላሉ? የሚለውም እስካሁን ለግምት አስቸጋሪ ሆኖ ቀጥሏል። እስክንድር ፍሬው ተከታዩን ዘገባ ልኳል። ከተጀመረ ሶስተኛ ቀኑን የያዘው የኢህአዴግ ምክር ቤት ስብሰባ በሳምንቱ ቀናት ውስጥ እንደማይጠናቀቅ ነው የገዢው ፓርቲ ምንጮች ያረጋገጡት በስራ አስፈጻሚ ኮሚቴው በተዘጋጀው ሰነድና ሪፖርት ላይ የሚደረገው ውይይትም በዛሬው ዕለት መቀጠሉን ገልጸዋል ሰነዱ ሰፋ ያለ በመሆኑ ይህንን ውይይት ማጠናቀቅ ቀላል እንዳልሆነ ነው የገዢው ፓርቲ ምንጮች የተናገሩት እናም ቀጣዩ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር የሚመረጡበት ቀን በዚያው ልክ ወደፊት ይገፋል ማለት ነው። ከዚህ ስብሰባ መነጋገሪያዎች ይበልጥ ትኩረት የሳበው ይሄኛው አጀንዳ ነው። ቁርጥ ያለ ቀን ግን አልተያዘለትም። ይሄው የሊቀመንበር ምርጫ ከሐሙስ ከሰዓት ጀምሮ በማንኛውም ቀን ሊደረግ እንደሚችል ሲገለጽ ቆይቷል። የውይይቱን አካሄድ የተመለከቱት ምንጮች ግን በነገው እለት እንኳን ሊሆን እንደማይችል ነው የሚገምቱት። እናም ከሳምንቱ ቀናት ይልቅ በሳምንቱ የመጨረሻ ቀናት ቅዳሜ ወይም እሁድ የሊቀመንበር ምርጫ ሊካሄድ እንደሚችል ጠቁመዋል። ቀጣዩ የኢህአዴግ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር ማን ሊሆን እንደሚችልም እስካሁን ለእርግጠኝነት የቀረበ መረጃ የለም። በዚህ ምርጫ በሚስጥር ድምፅ የሚሰጡት 180ዎቹ የኢህአዴግ ምክር ቤት አባላት ናቸው። ከአራቱ የኢህአዴግ አባል ድርጅቶች ማለትም ከኦህዴድ፣ ብአዴን፣ ህወሓትና ደሄደን በእኩል 4545 ተውጣተውም ነው በዚህ ምክር ቤት ስብሰባ የሚሳተፉት። ሁሉም ደግሞ የየፓርቲያቸው ማዕከላዊ ኮሚቴ አባላት ናቸው። ቀጣዩ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር ማን መሆን እንዳለበት ቀደም ሲል የተካሄደው የስራ አስፈጻሚ ኮሚቴ ስብሰባ አቅጣጫ ማስቀመጡን ተንታኞች ይገምታሉ። የአስቸኳይ ጊዜ አዋጁ በጸደቀበት የፓርላማ ስብሰባ ላይ የሚበዙት የኦህዴድ አባላት ከሌሎቹ ፓርቲዎች የተለየ የተቃውሞ ድምፅ መስጠታቸው ግን የአሁኑን ሁኔታም ለመተንበያ አስቸጋሪ አድርጎታል። የአሜሪካ ድምጽ ያነጋገራቸው የዚህ የኢህአዴግ ምክር ቤት ስብሰባ ተሳታፊዎች ግን ስራ አስፈጻሚ ኮሚቴው አስቀምጦታል በተባለው አቅጣጫ ላይ የሚሆን በቀጣዩ ሊቀመንበር ማንነት ላይ ምንም አይነት መረጃ እንደሌላቸው ነው የገለጹት። ከዚህም በተጨማሪ በሰነዱ ላይ የሚደረገው ውይይት ሳይጠናቀቅ በስራ አስፈጻሚ ኮሚቴው የተያያዘው አቅጣጫ በግልጽ ሊታወቅ እንደማይችል የሚናገሩ ተንታኞች አሉ። እነዚሁ ተንታኞች እንደሚሉት ከኦህዴዱ ዶክተር አብይ አህመድና ከብአዴኑ አቶ ደመቀ መኮንን አንዳቸው ቀጣዩ ሊቀመንበር ሊሆኑ ይችላሉ። ያልተጠበቀ ሰው ሊመረጥ የሚችልበት እድል እንዳለም ግን አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአሜሪካ ድምጽ መጽሔት ነው ያደመጣችሁት የሰማ የሰማችሁት የልትን አብይ ርስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በኢትዮጵያ ከአዲስ አበባ ውጭ ባሉ ከተሞች በተለይ ደግሞ በኦሮሚያና በአማራ የተለያዩ ከተሞች የስልክና የኢንተርኔት አገልግሎቶች ሙሉ በሙሉ ከተቋረጡ ወራት መቆጠራቸውን የየአካባቢዎቹ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የኢትዮጵያ መንግሥት የኢንተርኔት አገልግሎትን በተደጋጋሚ በመዝጋትና ማኅበራዊ ሚዲያን በማገድ ፖለቲካዊና ማህበራዊ ግንኙነቶችንና መስተጋብሮችን ያስተጓጉላል አፈናን ያባብሳል መረጃ በተገቢው መንገድ ወደ ህዝብ እንዳይደርስም ይቆጣጠራል ሲሉ የሚተቹ ብዙዎች ናቸው በኢንተርኔት አገልግሎቶች ላይ ጥናት የሚሰሩ የተለያዩ ዓለም አቀፍ ድርጅቶች ኢትዮጵያ የኢንተርኔት ነጻነት የሌለባት ኢንተርኔትን በውድ ዋጋ የምትሸጥ ሀገር ናት ሲሉ ይፈርጇታል የኢትዮ ቴሌኮምን ምላሽ ለማግኘት ሳንችል ቀርተናል ዛሬ ጽዮን ግርማ ዝርዝሩን ይዛለች በኢትዮጵያ በተለይ ደግሞ ላለፉት ሁለት ዓመት ከአራት ወራት የተቃውሞ እንቅስቃሴን ወደ አስተናገዱት የኦሮሚያና የአማራ የተለያዩ ከተሞች ነዋሪዎች ጋራ ስልክ ደውዬ የስልክ ኢንተርኔት አገልግሎት ያገኙ እንደሆነ ጠይቂያቸው ነበር። የመጀመሪያውን የስልክ ጥር ያደረግኩት ወደ አምቦ ነው። አምቦ ነው። የስልክ ኢንተርኔት አገልግሎት አለ? እናንተ ከተማ ምንም የለም አሁን ጠፍተዋል። ምንም የለም፣ በየቦታ ኦሮሚያ ክልል በየቦታ ምንም የለም። ከመቼ ጀምሮ ነው የጠፋው? አንድ ሁለት ወር ሆነዋል፣ ሁለት ወር ሶስት ወር ይሆናል። አሁን እንደውም ጠፍተዋል። አንድ አንድ ዋይ ፋይ አለ እሱ ራሱ አጥፉት። ምንም ምንም ምንም የለም አሁን። እንደውም ኮማንድ ፖስት ጀምሮ ደግሞ ምንም ራሱ ጠፍቷል። በየቦታ የሆሮ ጉድሩ ነዋሪም እንደ አምቦ የኢንተርኔት አገልግሎት ማግኘት አዳጋች መሆኑን ይናገራሉ። ሆሮ ጉድሩ ነ የስልክ ኢንተርኔት እናንተ ከተማ ላይ አለ? የለም። ከመቼ ጀምሮ ነው የተቋረጠው? ኮማንድ ፖስት ከታወጀ ቀን ጀምሮ ግኝቴን አናውቅምኛ። በምንድን ነው ኢንተርኔት የምትጠቀሙት? ያው አልፎ አልፎ ኔትወርክ ምናምን ይመጣል እንጂ ሁልጊዜ አይመጣም። በተወሰነ የለም። እዚህ አካባቢ ኢንተርኔት አልፎ አልፎ ምንም አይነት ኢንተርኔት የለም። ኔትወርክ ብቻ ነው። አልፎ አልፎ ስልካቹ ላይ ነው የሚመጣው። አንዳንድ ጊዜ ኔትወርክ ነው እንጂ እሱም ኢንተርኔት አይደለም። ኢንተርኔት ቆይተናል ያጣ ነው። ስልካቹ ብቻ ነው የሚሰራው። አዎ፣ ስልክ ብቻ ነው የሚሰራ እንጂ ኢንተርኔት የለም። የጉደር ከተማው ነዋሪስ ወራ ኢንተርኔት አራት ጦር አምስት ወረ የሞልከተ የትኛው ኢንተርኔት ነው የጠፋው? የስልክም ኢንተርኔት ቤትም ጠፍቷል። ኢንተርኔት ቤት አገልግሎት አይሰጡ አገልግሎት አይሰጡ ነ ቋርጠዋለ እሱ ቅርብ ነው የተቋረጠ። ወደ አማራ ክልል ደግሞ ሌላ ስልክ ደወልኩ ወደ ጎንደር ከተማ ኢንተርኔት አገልግሎት ዝግ ነው ዋይፋይ ብቻ ንሳ። ከመቼ ጀምሮ ነው የስልክ የተዘጋ? ባለፉ አድማ አልነበረም፣ ከዛን ጀምሮ ስልካችሁ ላይ አሁን ኢንተርኔት መጠቀም አትችሉ? አንችልም፣ አንችልም። የገመድ አልባ ዋይፋይ ያለበት ቦታ ትሄዳላችሁ? ሆቴሎች አካባቢ እዚያ ነው የምንጠቀም። በቅርቡ የተቃውሞ እንቅስቃሴ የነበረበትና ግድያ፣ ቃጠሎ፣ እስር የተስተናገደባት መርሳ ከተማስ ኢንተርኔት አላት? አይሰራም። አይሰራም ይሄ እኮ ከዚህ በፊት ተነግሯል እኮ በአማራው ክልል ወር ያህል ከታገዱት አካባቢዎች አንዱ የሚኖሩዘን አካባቢ ስለሆነ አይሰራም። ኢንተርኔት የሚባል ነገር የለም። በሞባይል ስልካችሁ ብቻ ነው የሌለው ወይስ በገመድ አልባ ኢንተርኔት የምታገኙበት ቦታ አለ? አለ። እንደዛ አለ ያው ጥራት ያለው ስላልሆነ ብዙ ችግር አለው እንጂ ሞባይል ላይ የለም። ኮምፒተር፣ ኢንተርኔት ቤቶች ዋይፋይ መጠቀም ትችላለሽ፣ እነሱ ጋር አለ። ክፍያውስ፣ እዛ ሄዳችሁ ስትጠቀሙ ክፍያው እና ተራው የኢንተርኔት ፍጥነቱስ ምን ይመስላል? አይ ደካማ ነው። እሱ ከበፊቱም ደካማ ነበረ። አሁን ክፍያ ጨምሯል። አሁን በደቂቃ አንድ ብር ነው። ሰላሳ ደቂቃ ስጠቀሚ፣ ሰላሳ ብር ክፍ ማለት ነው ምክንያቱም ትንሽ ቤቶች ናቸው እዚህም ያሉት፣ እነዛም ቤቶች ያው ዋጋውን እንደፈለጉ መጨመር ይችላሉ። አማራጭ ስለሌለሽ እዛ ሄደሽ ያው መጠቀም ወረፋ ምናምን ያው በግድ ጠብቀሽ ማታ ላይ ነው። አብዛኛው ሰው ማታ ላይ መጠቀም የሚፈልግ ማታ ላይ ይሄ ጠቀም ያለሽ ሰው አለ፣ ወረፋ ምናምን አለ። የሞባይል ኢንተርኔታችሁ የተቋረጠው ከመቼ ጀምሮ ነው? የሞባይል ኢንተርኔት የተቋረጠው ከወልድ ያው ግርግር ጀምሮ ነው። የመጀመሪያ ጉር ላይ ከዛ ተዘጋ። በዛው እንደተዘጋ ቀረ ይመስለኛል እርግጠኛ አይደለሁም እንጂ እንደዛ ነው። ያው ከመርሳው በፊት ነው የተዘጋው። መርሳ ጋር ችግር ከመፈጠሩ በፊት ተዘግቷል የኢንተርኔት አገልግሎት። ወደ ወልዲያ ከተማም ደውዬ ነበር፣ አገልግሎት የሰጠ ነገር የለም። ምን ያህል ጊዜ ሆነው ከተዘጋ? እንዲው ከራት ዘምሩ ሆኖ ከዛ በኋላ የለም። የስልክ ኢንተርኔት ብቻ ነው የተዘጋው። ሌላ ኢንተርኔት አለ። ለምሳሌ ገመድ አልባ ኢንተርኔት፣ ኢንተርኔት ቤቶች ላይ፣ ሆቴሎች እንደዚህ ቦታ ላይ አለ ኢንተርኔት ያው ለስሙ አለ እንጂ ምንም ነገር የሚሰራ የሚጠቀመው ነገር የለም። ማለት አይሰራም፣ አይሰራም። ምን የሚሰራ ነገር የለውም። ያው ለስሙ አለ ቦታ ገባ ሌለን መጠቀም ኢንተርኔት ስትፈልጉ የት ትጠቀማላችሁ? ያው ለስሙ አንድ ትልቅ ሆቴል ይቻላል ሆቴል የሚባል አለ። እዛ ላይ እንገባለን፣ እዛ ላይ እንጠቀማለን። ምን የምታገኘው ነገር የለም። ምክንያቱም ያነ ዋይፋይ የሚሰራ ቢሆን ለራስህ የሆነ ነገር የምታየው ነገር ይለውሻል። ግን ምንም ስለማይሰራ ማንም ወደ እዛ ጉዞ የሚያደርገው ነበር። ወደ ዩናይትድ ስቴትስ የስልክ ጥሬን አድርጌ የኢንተርኔት መቆራረጥ በአንድ ሀገር ላይ የሚያስከትለው ተፅዕኖ ምንድን ነው ስል ሁለት ባለሙያዎችን ጠየቁ። ሁለቱም ባለሙያዎች ራሳቸውን በማስተዋወቅ ይጀምራሉ። ያልካቸው ኃይለ ሚካኤል ይባላለሁ በዩኒቨርሲቲ ኦፍ ኦሬገን የፒኤችዲ ጥናቴን እያጠናቀኩ ነው ያለሁት። ዘላለም ክብረት ይባላለሁ በሃርቫርድ ዩኒቨርሲቲ ሀቲን ሴንተር ፎር አፍሪካን አንድ አፍሪካን አሜሪካን ሪሰርች ፌሎው ነኝ። እንግዲህ ሁለታችሁም በተለይ ከኢንተርኔት ጋር በተያያዘ ኢንተርኔት አምደኛም ነበራችሁ ከኢንተርኔት ግንኙነት፣ የማህበራዊ ሚዲያ ግንኙነት ጋር በተያያዘ በርካታ ስራዎችን ሰርታችኋል። ከዛ አንጻር ነው ሁለታችሁን የጋበዝኳችሁ። ወጣቶች ናችሁ፣ አሁን ያለውን የኢትዮጵያን የፖለቲካ እንቅስቃሴም ደግሞ በተለያየ መልኩ ስትዳስሱ ቆይታችኋልና አሁን በኢትዮጵያ የኢንተርኔት አገልግሎት በተለይ የስልክ የኢንተርኔት አገልግሎት እንደሌለ ከእናንተ ቀደም ብለን ያነጋገርናቸው የተለያዩ ነዋሪዎች ገልጸውልናል። የተለያየ አካባቢ ያሉ በተጨማሪም ደግሞ የገመድ አልባ ኢንተርኔት ያለባቸው ቦታዎች ውስን ናቸው። እነሱም ደግሞ ኢንተርኔታቸው በአግባቡ እንደማይሰራ ገልጸውልናል። እና እንደዚህ አይነት በኢትዮጵያ ተቃውሞ በተጀመረበት ባለፈው ሁለት ዓመት ከአራት ወር ውስጥ ተደጋጋሚ የኢንተርኔት መዘጋት ያጋጥማል። እንዲህ ያለ የኢንተርኔት መዘጋት በማህበራዊ እና በፖለቲካዊ መስተጋብሮች ላይ የሚያሳድረው ተጽዕኖ ምንድን ነው? እንዳልካቸው እሺ፣ በጣም አመሰግናለሁ። ሁለት ትልልቅ ጉዳዮች ጠቅሰሻል። ማህበራዊና ፖለቲካዊ መስተጋብሮች ላይ የኢንተርኔት መቋረጥ ምን ያህል ተጽዕኖ እንዳለው ማየት እንሞክራለን። የመጀመሪያው እንግዲህ ማህበራዊ መስተጋብር ሰዎች እርስ በርስ እንዳይገናኙ፣ አገልግሎቶችን እንዳያገኙ እንዲሁም ኢትዮጵያ ውስጥ ከሀገር ውጭ ባሉ ሰዎች በጣም በከፍተኛ ደረጃ የሚደገፍ ኢኮኖሚ ስላለ፣ ዲያስፖራውም ወይም አረብ ሀገር አካባቢ ካሉ ሰዎችን በሚላ ገንዘብ የሚደገፍ ኢኮኖሚ ስለሆነ የእርስ በርስም ግንኙነት በዛው በኢንተርኔት የሚካሄድ ስለሆነ ብዙ ተጽዕኖ ይኖረዋል ማለት ነው። ሰዎች ስልክ መደወል አይችሉም፣ ለወዳጅ ዘመዶቻቸው መላክ የሚፈልጉትን ገንዘብ፣ የሚሆን ሌሎች ቁሳቁሶች መላክ አይችሉም። ስለዚህ ከፍተኛ የሆነ ማህበራዊ ቀውስ ይፈጥራል ማለት ነው። ከዛ በላይ ደግሞ ኢትዮጵያ ውስጥ አሁን እየተጀመረ ያለው ትልቅ ነገር የአገልግሎቶችን ወደ ኢንተርኔት የማምጣት ነገሮች እየታዩ ነው። ባንክ አገልግሎቶችን፣ የጤና አገልግሎቶችን በኢንተርኔት ሰርቪስ የማሳለጥ ስራዎች እየተሰሩ ነው፣ ግን ያ ወደ ኋላ ይቀራል፣ ወይም ደግሞ ይረበሻል ወይም ይቀራል ማለት ነው እና ሰፊ ተጽዕኖ ይኖረዋል። እርስ በርስ ሰዎች እንዳይገናኙ ማለት ነው። ሁለተኛው በጣም ከፍተኛ ተጽዕኖ ያለው ፖለቲካዊ አንድምታ ይኖረዋል። እንግዲህ ኢትዮጵያ ውስጥ አሁን ሰፊ የሆነ የማህበራዊ ንቅናቄ ወይም ሶሻል ሙቭመንት እየተካሄደ ነው። ይሄ እንቅስቃሴ እየተካሄደ ያለው ኢንተርኔትን በመጠቀም ነው እና በዚህ በኢንተርኔት ዙሪያ ሰዎች ይደራጃሉ፣ መረጃ ይቀያየራሉ። መንግስት ወይም የመንግስት የጸጥታ ኃይሎች ጥቃት ሊያደርሱ ወይም የሆነ ሰላማዊ ሰልፍ ሊያቋርጡ በሚሄዱበት ወቅት ሰዎች እርስ በርስ መረጃ ይለዋወጣሉ። ይህንን ማድረግ አይችሉም እና ሰፊ ተጽዕኖ አለው ማለት ነው። ዘላለም እንግዲህ የህግ ባለሙያ ነ ኢንተርኔት የመጠቀም መብት ከዚህ የማህበራዊ አገልግሎት በኢንተርኔት ማግኘትን እና የፖለቲካ መብትን ወይም ሀሳብን ከማራመድ አንጻር ኢንተርኔትን መገድ እንዲገደብ ማድረጉ በተጨማሪም ደግሞ አንዳንድ የማህበራዊ መገናኛ መስመሮችን ወይም አፕሊኬሽኖችን መዝጋቱ ከመብት አንጻር እንዴት ነው የሚታየው? አዎ በጣም ሰፊ ጥያቄ ነው፣ መልሱም ሰፊ ነው የሚሆነው። ከመብት አንጻር ከታየ ማለት በተለይ አሁን ባለንበት ዘመን ኢንተርኔት ሞር ይሄ ፐብሊክ ስፌር የሚባለውን ነገር ተክቷል። እንደ ኢትዮጵያ አይነት ሀገር ላይ ደግሞ በተለይ ሌላ አይነት ትወያይበት መድረክ ወይንም ልታነብ የምትች ጋዜጣ ወይም ሀሳብ ሊያስተናግድ የሚችል ሚዲያ ተቋም ከሌለ ያው ሪላ የሚያደርገው ሰው ኢንተርኔት ኢንተርኔት ከሌላውም አብዛኛው ኢትዮጵያ ምንም አይነት መረጃ የሚያገኝበት ሌላ መንገድ የለም። ኢንተርኔት መዝጋት ማለት ይሄን መብት ዜጎችን ከዜግነት መብታቸው ከፐብሊክ ስፔሩ እንደ መግፋት ነው፣ እንዳይቀርቡ ማድረግ ማለት። በጣም ትልቁ ተጽዕኖ የሚሆነው ከዛ ነው የሚጀምረው። ዜጎችን ከጨዋታው ሜዳ ይገፋቸዋል መጀመሪያ። ከዛ ደግሞ ዜጎች የመናገር ሀሳባቸውን የመግለጽ መብት ህገ መንግስታዊ መብት ነው። በተለያዩ የዓለም አቀፍ ህግጋት ኢትዮጵያ የፈረመቻቸው፣ ዩናይትድ ኔሽን አፍሪካን ዩኒየንን በተደጋጋሚ ብዙ ህጎች አውጥተዋል ኢንተርኔት በዚህኛው ዘመን በጣም የፍሪደም ኦፍ ኤክስፕሬሽን መሰረታዊ የሆነ ነገር እንደሆነ ያለ ኢንተርኔት ሰዎች ሀሳባቸውን በነፃነት ሊገልጹ እንደማይችሉ በጣም የሚደነግጉ ትልልቅ ድንጋጌዎች አሉ። ዓለም አቀፍ ኢትዮጵያማ አባል የሆነችባቸው የፈረመቻቸው ናቸው። የኢትዮጵያ መንግስት ሰፊው ትርጉም ይሄን ይጨምራል። ሶ ኢንተርኔት በጽጋ ቁጥር በአጠቃላይ ዜጎች ይሄ መብት የላችሁም ሀሳባችሁን ለሌሎች ሰዎች ማስተላለፍ አትችሉም፣ እናንተም የሌሎች ሰዎችን ሀሳብ ማየት አትችሉም ብሎ እንደ መገደብ ነው የሚቆጠረው ማለት ነው። ሶስተኛው ነጥብ ደግሞ የሚሆነው ይሄ ዲጂታል ዲቫይድ በሚባለው ሴንስ ነው። የእውቀት ክፍተት ልንለው እንችላለን። ዜጎች እውቀትን የማግኘት መብት አላቸው። የማወቅ ስለ ሀገራቸው ስለ አካባቢያቸው አጠቃላይ ሁኔታ የማወቅ መብት አላቸው። ነገር ግን በመጀመሪያ ዝቅተኛ የኢንተርኔት ተደራሽነት ያለበት ሀገር ነው ኢትዮጵያ። ያ ራሱ ይገድባል። በመቀጠል ደግሞ እንደዚህ ሲቋረጥ ደግሞ ተመርጦ የበለጠ ዜጎች የማወቅ ከሌሎች ሀገር አጋሮቻቸው ወጣቶች ከሌሎች ሀገር ኩዮቻቸው ጋር እኩል እንዳይራመዱ ኢትዮጵያ ውስጥ ደግሞ አሁን አዲስ አበባ ብቻ ኢንተርኔት ይኖራል ሌላ ሌላ ከአዲስ አበባ ውጭ ያሉ አብዛኛው የሀገሪቱ ህዝብ ኢንተርኔት እንዳይጠቀም ይህም አገሪቱ ውስጥ ራሱ ሁለት ስንትን ይፈጥራል። ኢንተርኔት ያለው ያለውና የሌለው አይነት ዜጋ ማለት ነው። እንዲሁም ከዓለም አቀፍ ህብረተሰብ አንጻርም ኢትዮጵያውያን ዓለም አቀፍ ህብረተሰብ ምን እንደሚያደርግ ምን እንደሚያደርጉ የእነሱ ኩያ ወጣቶች ምን እንደሚያደርጉ እንዳይሰሙ ነው የሚያደርጋቸው። ሶ በእነዚህ ተደራራቢ ምክንያቶች በጣም ትልቁ ተጽዕኖ የሚሆነው ከመብት አንጻር ነው። ትልቅ የመብት ጥሰት ነው። ዘላለም ክብረት አያይዞ በአሁኑ ሰዓት በመንግስት የጸጥታ አካላት የሚፈጸመውን የሰብአዊ መብት ጥሰቶች በአደባባይ ይፋ እንዳይደረግ ያስገድቧል ይላል የኢንተርኔት መቋረጡ መንግስት እነዚህን መረጃዎች እንደ አንድ ግብዓት ተጠቅሞ ሁኔታዎችን ከማስተካከል ይልቅ ሌላ ገደብ ያበጃል ብሎታል ሁለቱም አያይዘው እንደሚናገሩት ቀድሞውኑ የኢትዮጵያ ኢንተርኔት አገልግሎት አነስተኛ መሆኑን በተጨማሪም ውድ በመሆኑ አገልግሎቱን በሚፈለገው መጠን ዜጎች ሊጠቀሙበት እንደማይችሉ ከዚህ የተረፈውን ደግሞ ገደብ ሲጣልበት የኢትዮጵያ የኢንተርኔት አገልግሎት አለ ማለት እንደማይቻል ነው የኢትዮ ቴሌኮም ዋና ስራ አስፈጻሚ ዶክተር አንዱዓለም አድማሴም ሆኑ የኮርፖሬት ኮምፕ ኮሚዩኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ስልካቸውን ስለማይነሱ ምላሻቸውን ማካተት አልቻልንም። በሌላ በኩል በድርጅቱ ድረገጽ ላይ በቅርቡ በሰፈረው መረጃ የኢንተርኔት ዳታ ተጠቃሚዎች ቁጥር 16.05 ሚሊዮን የደረሰ ሲሆን ይህንንም የእቅዱን 83.1 በመቶ አፈጻጸም አሳይቷል ብሎታል። በኢንተርኔት አገልግሎት ላይ ጥናት የሚሰሩ የተለያዩ የዓለም አቀፍ ድርጅቶች በበኩላቸው ኢትዮጵያ የኢንተርኔት ነጻነት የሌለባት ኢንተርኔትን በውድ ዋጋ የምትሸጥ ሀገር ናት ይሏታል። መቀመጫውን ዋሽንግተን ዲሲ ያደረገው ፍሪደም ሀውስ የተባለው ዓለም አቀፍ ድርጅት በ2016ና በ2017 የዓለማት የኢንተርኔት ነጻነት ደረጃን ይፋ ባደረገበት ሪፖርቱ ኢትዮጵያ ከአፍሪካ ሀገራት የኢንተርኔት ነጻነትን በመገደብ በመጀመሪያው ረድፍ አስቀምጧታል። በሌላ በኩል ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ዝቅተኛና መካከለኛ ገቢ ያላቸው ሀገራትን የኢንተርኔት አቅርቦት ባወዳደረበት ጥናቱ ኢትዮጵያ ኢንተርኔትን ለዜጎቿ በውድ ዋጋ የምትሸጥ ሀገር በማለት በመጀመሪያዎቹ ውድ ሻጮች ደረጃ አሰልፏታል። ዩናይትድ ስቴትስ ውስጥ የሚገኘው ብሮኪንግስ የተባለ ድርጅት በበኩሉ ኢትዮጵያ ለሰላሳ ቀናት ኢንተርኔትን በመዝጋቷ ስምንት ነጥብ አምስት ሚሊዮን ዶላር አጥታለች የሚል ሪፖርት ማውጣቱ ይታወሳል። አድማጮች የዚህን ዘገባና ከባለሙያዎቹ ጋር ያደረግነውን ቃለ ምልልስ ሙሉ ክፍል በፌስቡክና በድረገጻችን ላይ ተከታተሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ኢትዮጵያ ውስጥ ለሰብአዊ መብቶች መከበርና አካታች ወይም አሳታፊ የሆነ አስተዳደርን ለማበረታታት በሚል የዩናይትድ ስቴትስ የተወካዮች ምክር ቤት በተለያዩ ደረጃዎች ሲመክርበት የቆየው ኤችአር 128 የውሳኔ ረቂቅ ለፊታችን ሚያዚያ ድምፅ ሊሰጥበት ተቀጥሯል። ይህ ባለፈው የካቲት 8 2010 ዓ ም በኢትዮጵያ የዘመን አቆጣጠር ለ115ኛው የዩናይትድ ስቴትስ የተወካዮች ምክር ቤት በኒው ጀርሲ ሪፐብሊካን እንደራሴ ክሪስ ሄንሪ ስሚት የቀረበ ረቂቅ ኢትዮጵያ ውስጥ በመንግሥቱ እየተፈጸሙ ናቸው የሚባሉ በሰብአዊ መብቶች ረገጣና በማዋከብ እርምጃነት የተፈረጁ ዝርዝር ማስረጃዎችን የያዘ ነው። ማስረጃዎቹ በመንግሥት ኃይሎች በየአደባባዩ ተፈጽመዋል የተባሉ ግድያዎችና እስራቶችን የተያዙ ሰዎችን፣ የፖለቲካና የአስተሳሰብ መሪዎችን ስሞች፣ ለአፈና ጉዳይ ወጥተዋል የተባሉ ሕጎችን፣ ቀደም ሲል ተጥሎ የነበረ የአስቸኳይ ጊዜ አዋጅንና ሌሎችም የመንግሥት አድራጎቶችን የሚጠቅስ ሲሆን አንዳንዶቹ እንዲያውም የጦር ወንጀልና በሰብዕና ላይ የተፈጸሙ ወንጀሎችን እንደሚተካከሉ አመልክቷል። ምንም እንኳ በኤችአር 128 ውስጥ በተዘረዘሩት ክሶች ላይ ተአማኒነት ያለውና ገለልተኛ ምርመራ አለመደረጉን፣ ለሚባሉት ጥፋቶችም ተጠያቂ ነው የሚባል ሰው አለመያዙን ረቂቅ ሰነዱ ቢጠቁምም የተወካዮች ምክር ቤቱ የኢትዮጵያ የጸጥታ ኃይሎች ከመጠን ያለፈ ኃይል ተጠቅመው በሰላማዊ ተቃዋሚዎች ላይ የፈጸሙትን ግድያ ያወግዛል ሲል አስፍሯል። በሰላማዊ ተቃውሞ የመሰብሰብና የመናገር ሕገ መንግሥታዊ መብቶቻቸውን ስለ ተጠቀሙ ጋዜጠኞች፣ ተማሪዎች፣ የመብቶች ተሟጋቾች፣ የፖለቲካ መሪዎች ተይዘው መታሰራቸውን፣ ጸረ ሽብር ሕጉም የፖለቲካና ሲቪል ተቃውሞዎችን እንዲሁም የጋዜጠኝነት ነጻነቶችን ለማፈን ጉዳይ መዋሉን እንደሚያወግዝ ይናገራል። ኢትዮጵያ ውስጥ ተቃዋሚዎችም ከሁከት እንዲቈጠቡ እንዲሁም በሰልፎች ወቅት ሁከት እንዲቀሰቀስ ከማበረታታት እንዲታቀቡ ጥሪ ያስተላልፋል። ኤች አር 128 ይህ ሌሎችም ዝርዝር ጉዳዮችን የያዘ ሰነድ በምክር ቤቱ የተለያዩ ኮሚቴዎች እየተመከረበት ባለበት ጊዜ ኢትዮጵያ ውስጥ የተለያዩ የፖለቲካ ለውጦችና በረቂቅ ሰነዱ ላይ ከሰፈሩ ክሶች ጋር የተያያዙ ለውጦች እየተደረጉ ቢሆንም ምክር ቤቱ ሰሞኑንም ተጨማሪ እማኝነቶችን ሲሰማ ከቆየ በኋላ በሙሉ የተወካዮች ምክር ቤቱ ጉባኤ ድምፅ እንዲሰጥበት መቀጠሩን ከሰነዱ አርቃቂና አቅራቢዎች አንዱ የሆኑት የኮሎራዶ ሪፐብሊካን እንደራሴ ማይክል ሐዋርድ ኮፍማን አድንቀዋል። ስ የተወካዮች ምክር ቤቱ በዚህ ኤችአር 128 ላይ ድምፅ እንደሚያሰጥ ማስታወቁ በጉዳይ ውስጥ የተሳተፉ ሁሉ ቁጥራቸው ለበዛ ሰዓቶች ሲያደርጉ ለቆዩት ጠንካራ ሥራ እንዲሁም ኢትዮጵያ ውስጥ ሰብአዊ መብቶችና የሕግ የበላይነት እንዲረጋገጡ ለተያዘው የማይናወጥ ትግል እማኝነት የሚቆም ነው የድምፅ ቀጠሮው ትክክለኛውን ተግባር ለመፈጸም እየተካሄደ ባለው ትግል ውስጥ የኢትዮጵያ መንግሥት በመቶ ሺዎች የሚቆጠሩ ዶላሮችን ማፍሰሱ እርባናቢስ መሆኑንም አረጋግጧል ብለዋል እንደራሴ ኮፍማን። የተወካዮች ምክር ቤቱ አብዛሃ እንደራሴዎች መሪ ኬቨን መካርቲ ረቂቁን ለተወካዮች ምክር ቤቱ ድምፅ ለማቅረብ በመወሰናቸውም በኢትዮጵያም በአሜሪካም ምስጋናቸውን እያቀረቡላቸው ካሉ ብዙ ድምፆች ጋር እንደሚቀላቀሉ ሚስተር ማይክል ኮፍማን አመልክተዋል። ይህንን ባለፈው ሐምሌ 2009 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር በተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴ በሙሉ ድምፅ ያለፈ ኤችአር 128 ረቂቅ በብርቱ ከሚደግፉት የዩናይትድ ስቴትስ እንደራሴዎች ኮፍማን አንዱ ሲሆኑ የካሊፎርኒያዋ ዴሞክራቲክ እንደራሴ ካረን ሩት ባስ፣ የኢሊኖዩ ዴሞክራት ኬሊ በርክ፣ የቴክሳሱ ዴሞክራት ማርክ ቪሲ፣ የሚኒሶታው ዴሞክራት የተወካዮች ምክር ቤት አባል ኪት ኤሊሰንም የረቂቁ ስፖንሰሮች ናቸው። ወደ ኮንጎ እናመራለን። የኮንጎ ዲሞክራሲያዊ ሪፑብሊክ ምርጫ አስፈጻሚ ባለሥልጣኖች ለረጅም ጊዜ ሲጓተት የቆየውን የሀገሪቱን ፕሬዝዳንታዊ ምርጫ ለማስፈጸም የኤሌክትሮኒክ ድምፅ መስጫ ስርዓት ለመዘርጋት አቅደዋል። ፈተናውም ብዙ ነው። ከሰባት ዓመታት በፊት የተካሄደው ምርጫ ከፍተኛ የፖለቲካ ውዝግብ ያስነሳበት የማዕከላዊ አፍሪካ ሀገር በመጪው ዓመት ታሳስ ወር ምርጫ ልታካሄድ እቅድ ይዛለች። ለዚያውም እንደገና ካልተራዘመ ትላለች። የአሜሪካ ድምፅ ዘጋቢ አኒታ ፖል ከኪንሻሳ በላከችው ዘገባ ዝርዝሩን ሄኖክ ሰማ ጊዜር ያሰማናል። የኮንጎ ዴሞክራሲያዊት ሪፐብሊክ አዲሱ የኤሌክትሮኒክ ድምፅ መስጫ ስርዓት የቆዩ የምርጫ ሂደት እክሎችን ያሻሽላል በሚል እሳቤ ነው በተግባር ለማዋል ስራ የተጀመረው። ሆኖም የሚበዙት መራጮች ማንበብና መጻፍ በማይችሉባት ኮንጎ ምን ያህል ችግሩን ያቃልለዋል የሚሉ ጥያቄዎች ከወዲሁ እየተነሱ ነው። በኮንጎ ምርጫ በርካታ እጩዎች መኖራቸው ሌላኛው ፈተና ነው። የኮንጎ ምርጫ መከናወን የነበረበት የዛሬ ሁለት ዓመት ነበር። ነገር ግን ለሁለት ተከታታይ የስልጣን ዘመናት ያገለግሉት ፕሬዚዳንት ጆሴፍ ካቢላ ስልጣናቸውን አልለቀቁም። ኮንጎ ትልቅ ሀገር ናት። የቆዳ ስፋቷም ከምዕራብ አውሮፓ ጋር ይስተካከላል። ከሰባት ዓመት በፊት በተካሄደው ምርጫ ትልቁ ፈተና የሀገሪቱ የቆዳ ስፋት እንደነበረ የምርጫ ባለሥልጣናት ያምናሉ። በኪንሻሳ አየር ማረፊያ አካባቢ ቻንጉ የምርጫ ጣቢያ 1ሺ575 ተወዳዳሪዎች ነበሩ። እያንዳንዱ የድምፅ መስጫ ወረቀት የእጩዎቹ ስምና የፓርቲያቸው የምርጫ ምልክት ፎቶ እንዲሁም የፓርቲያቸው መለያ ተካቶበታል። በኤትሪ ገጽ በመደበኛው ወረቀት ላይ ማለት ነው ሲታተም በጠቅላላ 53 ገጽ አለው። አንዱ የምርጫ መስጫ ወረቀት ወደ ሩብ ኪሎ ይመዝናል። የኮንጎ ምርጫ ኮሚሽን ቃል አቀባይ ዦን ፒየር ካላምባ የተናገሩት ነው። ኮሪያ ሠራሽ የሆኑት የድምፅ መስጫ ማሽኖች የድምፅ አሰጣጡን ሂደት ያቀላጥፋሉ የሚል ተስፋ አላቸው። ካላምባ አዲሱ የድምፅ አሰጣጥ ሂደት መራጮች በፍጥነት በአንድ ቀን ጊዜ ውስጥ ድምፅ ሰጥተው እንዲጨርሱ ያስችላቸዋል የሚልም ተስፋ አላቸው። የተቃዋሚ ፓርቲዎች ግን ይህንን ተስፋ አይጋሩም። ቪታል ካሜሬ የተቃዋሚው ዩሲኤን መሪ ናቸው። የድምፅ መስጫ ማሽኖቹን በተመለከተ የተባለውን ሰምተናል። ገለጻው አልተስማማንም። ምክንያቱም በተደረገው ሙከራ አንድ ሰው ድምፅ ቶ ለመጨረስ ሁለት ደቂቃ ከ15 ሰከንድ ይፈጅበታል። ስለዚህ የተመዘገበው ሰው ድምፁን ሰጥቶ የሚጨርሰው በሦስት ቀናት እንደሚሆን ተነግሯል። ባለፈው የኮንጎ ምርጫ አሸንፊያለሁ በማለት አውጀው የነበሩትና አሁን በሕይወት የሌሉት ኤቲያን ቼሴኪዴ ልጅ ፌሊክስ ቼሴኪዴ ዩዲኤስፒ ፓርቲን ይመራሉ። የድምጫ መስጫ ማሽኖች በእኛ እይታ የማታለያ መሣሪያዎች ናቸው። መጀመሪያውንም የተሠሩት በካቢላ ወይም በተወካዮች የተመረጠው እጩ እንዲያሸንፍ ወይንም ከፍተኛ የፓርላማ መቀመጫ እንዲያገኝ የተዘረጋ መንገድ ነው። የምርጫ ኮሚሽኑ የድምፅ አሰጣጡ በተያዘለት የጊዜ ሰሌዳ እንደሚካሄድ ተስፋ ያደርጋል። በሙከራ ጊዜ አንዳንድ ማሽኖች እክል ተከስቶባቸው ስለነበር ፈተናው በስቷል። ሆኖም በመጪው ታህሳስ ወር ምርጫ መካሄድ እንዳለበት የምርጫ ባለሥልጣናቱም የተፎካካሪ ፓርቲዎችም ይስማማሉ። ከምሽቱ ሦስት ሰዓት ከሰላሳ ስምንት ደቂቃ ሆኗል። አሁን ክቡራትና ክቡራን የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ፓትሪክ ዳያ ነው። የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። አዳነች ፍሳዬና ሰሎሞን አባተንን ስርጭቱን እያስተናገድን ያለ ነው። ወደ ተከታዩ ቅንብር እናልፋለን። አሁን ኢትዮጵያ በአስቸኳይ ጊዜ አዋጁ ማግስት አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝብ ዘንድ ከተፈጠረው ስሜት የሚንደረደረው ውይይት ከአዋጅ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። የአዋጁን ሕጋዊ መሰረት፣ የዜጎችን መብት ጥበቃና ይልቁንም በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች የሚታዩትን ግጭቶች የሚስተካከሉትን አደጋ የመከላከል ግዴታና አስፈላጊነት በትይዩ ይመለከታል። ተወያዩዎች፣ ፕሮፌሰር ብርሃኑ መንግስቱ፣ እዚህ በዩናይትድ ስቴትስ በሚገኘው የኦልድ ዶሚኒየን ዩኒቨርሲቲ የፓብሊክ ማኔጅመንትን ፓብሊክ ፖሊሲ መምህርና የግጭት አፈታት ባለሙያ፣ አቶ ሙልጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙሀን ህግ መምህር፣ እንዲሁም አቶ የሽዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱ ተከታታይ ውይይት ይቀጥላል። ፕሮፌሰር ብርሃኑ ያነሷቸው ሰላም እርቅን በሚፈልግ ባለሙያ አይን ገፋ ተደርጎ ግን ግራና ቀኝ ያሉትን ችግሮች በሚነቅስ መንፈስ ነው። አቶ ይሽዋስ እርስ የፖለቲካ ሰውኖት ኖት የመንግስት ተቃዋሚ ድርጅት ነው የሚመሩት ጠንከር ያለ አቋም እንዳላቸው ከመግቢያቸው አሳይተውናል ፖለቲካዊ መፍትሄዎችንም ጨምሮ ድህረ አስቸኳይ ጊዜ አዋጅ ኢትዮጵያ በእርግጥም ዲሞክራሲያዊት የሚፈለጉ ለውጦች የህዝብ ጥያቄዎች የሚመለሱባት አገር እንድትሆን በተጨባጭ አሁን በሚካሄድበትም መንገድ በሂደት ውስጥ ሊኖሩ የሚችሉ የሚፈሩ ነገሮች እልቂትና የህይወት መጥፋት አዝማሚያውን መቀነስ የሚቻልበት ምንም እንኳን ህጉ የሚያቅፈውና የሚፈቅዳቸው ነገሮች አደጋም ጭምር ይዘው የሚመጡ መሆናቸው የሚታወቅ ቢሆን የተሻለ ሁኔታ እንዲፈጠር ምን አይነት አማራጮች ምን አይነት መንገዶች መታየት አለባቸው ትላላችሁ? አመሰግናለሁ። በጣም አቶ ሙሉጌታ ሲናገሩ ስለ ህጉ ማለት ነው እንደ መግቢያ እንደሆነ የገለጹበት መንገድ ብቻ ባሉት መንገድ አይመስለኝም። እኔ አጥር ማለፊያ ያክል የለ አጥሩ የለም እራሱ። ያ ህግ ጎዙ የሚታወቅ መሆን አለበት። በትክክል ያለፈ መሆን አለበት። የሚፈራ የሚከበር የሚሆነው በዛ መንገድ ነው። ስለዚህ ህይወት የለውም ህኩ ምክንያቱም መነሻው ልክ አይደለም፣ ሂደቱ ልክ አይደለም፣ የወደፊቱንም ልክ አያደርግም። በዛ መንገድ መፍትሄ ሊያመጣ የሚችለው ፕሮፌሰር ብርሃኑ እንዳለ ንግግር ነው። ይሄንን ደግሞ ማድረግ ይቻልባቸው የነበሩ ጊዜያት ነበሩ። በመጀመሪያ አስቸኳይ ጊዜ መነጋገር ጀምረን ነበረ። ሁሉን ነገር ከዜሮ ሲያስጀምሩት ነው የተወሰኑ ፓርቲዎች ከዛ ውስጥ የወጣ ነው። ስለዚህ በእኛ እምነት እንደ ፓርቲ፣ እንደ ሰማያዊ፣ እንደ ግልም እንደ ኃላፊነት እንደሚሰማው ዜጋ ኢትዮጵያ ውስጥ ውይይት ያስፈልጋል። ችግሮቻችን የአጭር ጊዜ አይደሉም። ረዘም ያለ ጥልቀት ያለው ችግር አለብን። በአጠቃላይ ፖለቲካል ሂል ያስፈልጋል፣ የፖለቲካ ፈውስ ያስፈልጋል እዚህ ሀገር ላይ አሁን እኮ ምታየው በዚህ በውጭ ሀገርም በሀገር ውስጥ በምታየው ሁሉ። ሰው ስለ ፖለቲካ እኮ ማውራት የለበት መጨነቅ እኮ የለበት ስራውን መስራት እኮ አለበት በሰላም እንደዛ እኳ አይደሉም። ኢትዮጵያውያን አሁን እንዲህ አይነት መንፈሶች ሀገራችን ላይ አሉ። ይህንን የሚያድን ፖለቲካል ሂል ያስፈልጋል፣ ወይም የፖለቲካ ፈውስ ያስፈልጋል ብለን እናምናለን። ይህ የሚመጣው እንግዲህ በውይይት በሀገራዊ እርቅ ነው የሚመጣው። የት ይጀመራል? እንዴት ይጀመራል? በጣም ጥሩ ነው። አሁን ፕሮፌሰር ብርሃኑ ኃላፊነት የሚሰማው ሰው ሊያመጣው ይችላል። ይህንን ብለዋል። ትክክል ነው። ሊያመጣው ይችላል። እንዲያውም ሀፍደን ነው ማለት ይችላለሁ። ምክንያቱም በተፎካካሪዎቹ በኩል ፈቃደኝነቱ አለ። ህዝቡ ለውጥ ይፈልግ እንጂ ለውጡ በሰላም እንዲሆን ይፈልጋል። ብቸኛው እምቢያለው ያለው አገዛዙ ብቻ ነው። እንግዲህ የእርቅ የሪኮንሲሊሽን ወይም ወደ ሰላም የመሄድ እንግዲህ ደካማ ጎን ልንለው እንችላለን። በእኔ እይታ ደግሞ እኔ ብቻ ስለፈለግኩ ሊሆን አይችልም። የተጣላኝም ሰው መፈለግ አለበት። እርቁን በአንድ ወገን ፍላጎት ብቻ ሊሆን አይችልም። ይሄንን ደግሞ ደርግም ይሄ ባልና ሚስት አይደለም ምናምን ብሎ ቀልዶበታል። ኢህአዴግም ብሎታል። ማንኛውም አምባገነን እስኪወድቅ ድረስ የተጣላሁት ሰው የለም ነው የሚለው። የአገሪቱን ሁኔታ እያየ አስቸኳይ ጊዜ አዋጅ እያወጀ በራሱ መንገድ ይሄን ሁሉ መስቀልቀል እያየ አገር ውስጥ ጠብ የለም ምናምን ይላል። ስለዚህ ኃላፊነት ለሚሰማቸው ሰዎች አንዱ ችግር የሚመስለኝ የአንድ ወገን ፍላጎት ብቻ ዋጋ የለውም። እኛ መፈለጋችን ለአገራችን ስንል ህይወታችንም ራሱ መስዋዕት ቢሆን አገራችን በእርቅ ወደ ሰላም ልትሻገር እንፈልጋለን። ወደ ሰላማዊ መንገድ ውይይታችን ላይ ለምሳሌ የነበረው አንዱ ከሰገሌ ጦርነት ጀምሮ የነበረው የሽግግር ሂደት ደም የሚፈስበት ሰው የሚጎዳበት የሚቆስልበት ንብረት የሚወድምበት ነው። ሽግግራችን ሰላማዊ አይደለም። ስለዚህ ሽግግራችንን ሰላማዊ ለማድረግ ውይይት ያስፈልጋል። ሁለተኛው ችግር የሚመስለኝ የታማኒነት ጉዳይ ኢህአዴግ አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ ሶስት ጊዜ አይደለም፣ በጣም ብዙ ጊዜ አታሏል። በእኔ እንኳን ሁለት ጊዜ ሲታጠፋ ይቻላል። ስለዚህ እንደ ድርጅት ኢህአዴግን አምኖ እንደ ሰው ኢህአዴግን ሰዎች አምኖ ቁጭ ብሎ መነጋገር ይቻላሉ። ኃላፊነት የሚሰማቸው ሰዎች ፈተና ይመስለኝ ይሄ እንግዲህ፣ የሚያደርጋቸው እርምጃዎች አሁን እስረኞች ሲፈቱ ምናምን በጣም ተስፋ አድሮብን ነበር እነሱንም ጨምረን ውይይት ተቀምጠን ወደ ሰላማዊ ሽግግር እንሄዳለን የሚል በጣም ትልቅ ተስፋ ሰንቀን ነበር የምንሰራ የነበረው። ስለዚህ የአንዱ ግን ፍላጎት ብቻ ምንም ዋጋ አለመኖሩ፣ ያገዛዙ ታማኝ አለመሆን ደግሞ ሁለቱ በጣም ፈተና ይመስሉኛል። እነኚህ ፈተናዎች እንዴት ይታለፋል ይመስለኛል የአጣብቂኙን ያህል የጥያቄዎችን ከባድነት ያህል ግራና ቀኝ መታያየት የማይችሉ ከሆነ እርስዎ እንዳሉት መተማመኑን መፍጠር የሚያስችሉ ሁኔታዎች ይኖራሉ ብሎ ተስፋ እንኳን ማድረግ አልተቻለ በእናንተም በኩል ማለት ነው ከዚህ ቀደም የነበሩ ተሞክሮች ጨርሶ የሚመጣውን የሚያደበዝዙት ከሆነ የማይቻልበት ሁኔታ የሚያደርጉ ከሆነ አሁን ያለው የአስቸኳይ ጊዜ አዋጅና ድንጋጌውን ተከትሎ የሚከተሉ ጣጣዎች እንዳሉ ሆነው እናንተስ ሊሆን ይችላልን? እንዴት ነው መቀበል የምችሉበት መሰረት የሚጀምረው የት ነው የሚጀምረው? አዎ እንግዲህ የኛ እውነት ለመናገር ይህን ያህል ሂዱ የምንባለውን ድረስ መሄድ እንችላለን። ለምሳሌ ባለፈው ጊዜ በነበረ ድርድር በጣም ብዙ ነው የሄድነው። በጣም ብዙ ማለት የማይሆኑ ነገሮች ሲደረጉ እያየን፣ እስኪ ለህዝብ ሲባል፣ ለሀገር ሲባል እስኪ ተስፋ በጣም ጠንካራ የሚሆነው ተስፋ በሌለበት ጭልም ባለበት ስታረገው ነው ብለን በጣም ብዙ ሄደናል። ስለዚህ አሁንም እኮ እንደነገርኩህ ስቴፖችን አስቀምጠን ነበር። የመጀመሪያ የፖለቲካ እስረኞችን መፍታት በየትኛውም ቀደም ጋሽ ብርሃኑ እንዳሉት ብቻም ሳይሆን ዝም ብለው ማውጥቶ ቢለቋቸው እኛ መፈታታቸው ነው የምንፈልገው። ሁለተኛው ነገር የነበረው ውይይት መቀመጥ ነው እነሱን ጨምሮ። ምክንያቱም ሰውየውን ፈትኸው ዓላማው ካልተፈታው ዋጋ የለው። እነሱን ጨምሮ ቁጭ ብሎ መነጋገር የምንስማማባቸው ከቀላሉ መጀመር እንችላለን የሚዲያዎችን ነገር፣ የምርጫ ቦርድን፣ የፍርድ ቤቶችን፣ የደህንነት ተቋማትን፣ እንደዚህ አይነት ተቋማትን ሪፎርም የምናደርግበትን የምናስተካክልበትን መንገድ ነው የምንነጋገረው። ሌላ ነገር አለ። ይሄ እንግዲህ ዓመት ይውሰድ፣ ሁለት ዓመት ይውሰድ፣ የወሰደውን ጊዜ ወስዶ ዓላማው ምንድን ነው? ሕዝቡ በመረጠው ይተዳደር ስልጣን አሁን ንግግሩን የሚያበላሹት ባይዘ አሉላ የፖለቲካ ፓርቲዎች ስልጣን የጠየቁ ያስመስሉታል። እኛ የሕዝብ ስልጣን አልወሰድ ነው ወይም ወደ እኛ እንዲመለስም አለ። የተዘረፈው ከሕዝብ ነው ወደ ሕዝብ እንዲመለስ ነው የምንፈልገው። ህዝብ በመረጠው ይተዳደር ያልፈለገውን ያንሳ የፈለገውን ያስቀምጥ መልሱን ህዝብ ይሰጣል ነው አብረ የሚነሳ ጥያቄ ምናልባት በዚህ ሰዓት የእናንተ ውይይት የሚከታተሉ እርስ በርስም እንደሚወያዩበት ተስፋ አድርጋለሁ። ኢትዮጵያ ከአስቸኳይ ጊዜ አዋጁ ባሻገር ወይም ድህር አስቸኳይ ጊዜ ኢትዮጵያ ሁሉም በየቤቱ የሚያነሷቸው የሚጥሏቸው ሀሳቦች እንዳሉ እንገምታለን። አድማጮቻችን የእናንተን አካፍሉን፣ ጻፉ፣ ደውሉልን፣ በውይይቶቹም ተሳተፉ። ለአድማጮች ጭምር የሚታወቅ ጥያቄ ነው። ስለ አስቸኳይ ጊዜ አዋጅ እያወራን ከአስቸኳይ ጊዜ አዋጁ ስለሚያሻግሩ ጉዳዮች እያወራን የቀደመው አስቸኳይ ጊዜ አዋጅ መላልሶ ሲወስደን እናያለን። በውይይቶቻችሁም ታነሳላችሁ። አቶ የሸዋ ሳሁንም አንስተዋል። ያመጣውን ውጤት በእርግጥ በተጨባጭ የተገለጠ የታወቀ ነገር የለምና በጋዜጣዊ መግለጫዎች የተነገሩትን አደለም ብለው ይህን አስገኝቶልኛል የሚባለው ነገር በተጨባጭ የሚታወቀውን መመዘን የሚያስችል እድል የተፈጠረ አይመስለኝምና፣ ሕጋዊ እርምጃ የሚሆን አንድ ነገር ተሞክሮ ያጠፋና ያለማውን መዝኖ ሁለተኛ ጊዜ ደግሞ በዚህ መንገድ ሄዳለሁ ማለት የተለመደ አሰራር ነውና፣ እንደ አስፈጻሚ አካል ብቻ ሳይሆን እንደ ዜጎች ሰላም እንደሚመጣ እንደሚፈልግ ሰው እንደ ሕግ ሰው ያጠፋ ያለማውን እናውቅ ይሆን? ከቀደመው አስቸኳይ ጊዜ አዋጅ መማር የምንችለው። ፕሮፌሰር ብርሃኑ እርስዎ በሀገር ሰላም እንዲሰፍን የእርቅ ሁኔታ እንዲመጣ እንደሚፈልግ ሰው የገባዎት አለው እንዲህ ያለ አዎንታዊ እንዲህ ያለ አሉታዊ ነገርም ነበረው የሚሉት እርስዎ የተረዱት ነገር ካለ እሺ። መቼም ጊዜያዊ አዋጅ ደግ ነገር ሊያደርግ የሚችልበት ሁናቴ አለ። ቅድም መምህር ሙሉ ጌታ ተናግረውታል እና መድገም አያስፈልግም። አስፈላጊ የሚሆንበት ጊዜ አለ። ሁሉ ነገር ድብልቅልቁ ከወጣ በድብልቅልቁ በወጣ በኪዎስ ውስጥ ምንም ነገር ለመስራት አይቻልምና ግን ጥያቄው በኢትዮጵያ ላይ ነገሩ ከዚያ ደርሷል ወይ? ህዝቡ ጠበንጃዞ እንዋጋለ ወይ? ህዝብ በተለይ እንደ ኢትዮጵያ ባለ አገር የማስ ሚዲያ የመገናኛዎቹ መስመሮች በመንግስት በተያዙበት አገር ሲያንስ ሀሳቡን ሊገልጽ የሚችለው ሰላማዊ ሰልፍ በማድረግ መሆን አለበት። ናው ሰላማዊ ሰልፍ ሲያደርግ ባገኘው ዝም ብሎ ህዶ ቃይስ በ እንዲህ ያረግስ ሰው ጉዳ የሚል ያበደ ብቻ ነው። ነገር ግን ሰላማዊ የሆነ ሰልፍ ለማድረግ ካልተቻለ ሰው እኮ እንዴት ነው አለመደሰቱን አለመቀበሉን ሀሳቡን የሚገልጽበት መስመር መኖር አለበት እና ሰው በተናገረ ቁጥር እንደ ጠላት ማየት እኔ የመንግስትነት አያያዝ ነው ብዬ አላምንም። ከሌሎቹ ካለፉት መንግስቶች ትምህርት አልወሰድነም የምለው ለዚህ ነው። የተነሳውን ሰው በሙሉ በጃንሆይ ጊዜ አንተ ስላልነበርክ እኔ ስለነበርኩ ተማሪዎች ሁነን ስንሰለፍ፣ ትምህርት ቤት በከፈትነላችሁ፣ እንዲህ ባደረግነላችሁ እንዴት ጠገባችሁ ነው እንጂ የምታዩት ችግር ምንድን ነው አልነበረም። አሁንም ሰው ከፍቶኛል ባለ ቁጥር ጠላት ነህ የሚል አስተሳሰብ ወደ ምንም ቦታ ሊወስድ አይችልም። ቅድም ወንድም የሸዋስ ሲለው እንደነበረው ሁለት ነገሮች ተለያይተው መታየት አለባቸው። አክቹዋሊ በዚህ የአማራጭ ኃይሎችና ቅድም ወንድም የሸዋስ ሲል እንደነበረው እሱ በተካፈለበት ውይይት የወጣውን አጀንዳ ብትመለከተው በጣም ቆንጆ የሆነ ነው። የሆነበት ምክንያት ምንድን ነው? ብዙ ውይይቶች ይደረጋሉ። ድርድር፣ ኔጎሺዬሽን፣ ድርድርና እርቅ አንድ አይደለም። ይህን ከፍላችሁ ብታውልኝና ብታስተምሩልኝ ደስ ይለኛል። እምነት የሚመጣው ከድርድር ነው። አንድ ነገር ተዋውለን እኔ፣ እናንተ ያንን የተዋልንበትን በስራ ላይ መዋል ስትጀምር ማመን እጀምራለሁ። ያለበለዚያ ከአማራጭ ኃይሎች አንጻር የሚሰነዘረው እንዴት እናምናቸዋለን የሚለው አዝ ፕሪኮንዲሽን የሚባለው በአማርኛ ቅድመ ሁናቴ ተብሎ ተተርጉሟል። እኔ እንኳን ትክክል አይመስለኝም። ቀብድ ነው የምለው። ቀብድ መጀመሪያ ይህን አስቀድሞ ስጠኝ። ከመንግስት በኩል ደግሞ እነዚህ የእኛን መብት፣ የእኛን ስልጣን፣ የእኛን መንግስት ያልተቀበሉ ስልጣን ለመውሰድ የሚፈልጉ ናቸው የሚለው አስተሳሰብ ከምንም ሊያደርሰን አይችልም። ቅድም ወንድሜ ሸዋስ እንዳለው በአንድ እጅ አይጨበጨብም። መንግስትም ሰላም መፈለግ አለበት። አማራጭ ኃይሎችም የኢትዮጵያ ሕዝብም ሰላምን መፈለግ አለበት። እርቅ ግን ከድርድር የተለየ ነው። ያ ያ የወጣው አጀንዳ መጀመሪያ ብዙ ድርድሮችን ያቀርባል። ቁጥር አስራ ሁለት አስራ ሁለተኛው የድርድሩ የመጨረሻው ናሽናል ሪኮንሲሊሽን የሀገራዊ እርቅ ይላል ይሄ አሰራር ዘመናዊ የሆነ የሽምግልና አሰራር ሊያቀርበው የሚችል ይሄንን ነው። ይሄን ካልኩ አይቀር አሁን ባለው አሰራር ላይ ሶስት ችግሮች አሉ። ለምሳሌ በአማራጭ ኃይሎች እና በመንግስት ላይ ባለው ይሄ በማነወር ሳይሆን ኮንስትራክቲቭ የሆነ ፊድባክ ሀሳብ ለመስጠት ነው። አንደኛው የመጀመሪያው ትልቁ በዚህ በተካኑ ሰዎች ስላልተመራ ይሁን ወይም ደግሞ መንግስት እምቢ ስላለ ይሁን የሚሰበሰቡበት ቦታ ነው። የሚሰበሰቡበት ቦታ የሚጋብዝ ኑ የሚል አይደለም። ምን ማለት ነው? የት ነው እሱ? ከፓርላማው ቢልዲንግ ነው የሚገባው እና ገብተህ ብታየው ያለው ብርበራ፣ ያለው ፍተሻ፣ ብዙ ወጥተህ ወርደህ ነው የምትገባው። ይሄ ይሄ ሰላማዊ የሆነ ነገር ለመነጋገር የሚያመች ቦታ አይደለም። ከዚያ የተነሳ አደራዳሪዎቹ ደግሞ እናቶ አሰፋ የተከበሩ ሰዎች ናቸው። እነሱ ችሎታ ያላቸውም ለማለት ሳይሆን ለምሳሌ የወጣው መምሪያ የሀገር አቀፍ የፖለቲካ ፓርቲዎች የድርድር የአሰራር ደንብ የሚል ይወጣል። እሱ ስታየው አንዱ ሰብሳቢው ዋናው አደራዳሪ ፍጹም ገለልተኛ ሆኖ ይመራል፣ ይላል። ይኸውልህ ገለልተኝነት በአዋጅ የሚሆን አይደለም፣ በፈቃደኝነት የሚመጣ ነገር ነው። ደግሞ ኢትዮጵያዊ የኢትዮጵያን ችግር በሚያወያይበት ጊዜም ደግሞ ገለልተኛም ሊሆን አይችልም። እኔ ገለልተኛ ልሆን አልችልም፣ ግን የማላዳላ ለመሆን ቆርጬ የተነሳው ሰው ነኝ። አቶ የሸዋስና አቶ ሽፈራው ሽጉጤ ሁለቱም ወንድሞቼ ናቸው። ሁለቱም ለኢትዮጵያ በጎ ነገር ለማድረግ እየሞከሩ ስለሆነ የእኔ ስራ ከሁለቱ ያለውን ችግር ድልድይ ሰርቶ እንዲገናኙ ማድረግ ነው። ከዚህ የተነሳ ሌላ ሁለት ሶስት ነገሮች አሉ። በደንብ እንደዚህ ስላልተካሄደ ከፓርላማው ገብተው አቀማመጡ ራሱ ልክ አይደለም። ልክ የፓርላማ ሰው እንደሚወያየው ነው እንጂ የውይይት መድረክ መሆን ያለበት ዙሪያ ጠረጴዛ ሆኖ ፊት ለፊት እየተያዩ በኩልነት በአንድነት ነው መሆን የነበረበት። በጣም ትልልቅ ሀሳቦችን ነው የሚያነሱት። አሰራርን፣ ሂደትን መደላደሉ ለግራና ለቀኝ አመቺ የሆነ ድርድር፣ እርቅና ሰላም እንደምን ይምጣ ማምን ያድርግ በመንግስት ብቻ ሳይሆን በዜጎችና በተቃዋሚዎች ምን ሊደረግ ይችላል። ምናልባት እርስን ለብቻ መልሰን አምጥተን በዝርዝር መሄድ ያለብን ጭብጦች ይመስሉኛል። አቶ ሙሉጌታ ቀድሞ በተነሱትም ሊሆን ይችላል። አሁን ባነሳነው ጭብጥ ዙሪያ በተለይ በሕግ አይን እርስ ትኩረተው ህገ መንግስት ነውና ሊያነሱ የሚፈልጉት ሀሳብ ካለ ለእርስዎ እድል ስ እኔ ወደፊቱ እንዴት የሚሄድ ወይም ከአሁን በኋላ ምን ይደረግ የሚለው ላይ አንድ ነገር ብል ደስ ይለኛል። ፕሮፌሰር ብርሃኑ መንግሥቱን፣ አቶ ሙሉ ጌታ አረጋዊን፣ አቶ የሸዋሳ ሰፋን እንዲሁም ባልደረባይን አሉላ ከበደን ላመስግንና ለዛሬ እዚህ ላይ እንቋጭ። አቶ ሙሉ ጌታ አረጋዊና ሌሎቹም ተሳታፊዎች በነገው ምሽት ይቀጥላሉ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በተባበሩት መንግስታት ድርጅት ውስጥ በሰላም አስከባሪነት ከተሰማሩትና ወደ መቶ ሺህ ከሚጠጉ ወንዶችና ሴቶች መካከል ብዙዎቹ ተልእኮውን በክብር በኩራት ነው የሚያገለግሉት። ይህን ይሁንና ግን የስነምግባር ብልሹነት አያጋጥምም አይባልም። ከነዚህ መጥፎ የስነ ምግባራት መካከል እንደ የወሲብ ጥቃትና ወከባ የመሳሰሉት የሚጠቀሱ ናቸው። በተልእኮ የሚሳተፉት የሰላም አስከባሪ ወታደሮች የሚያዋጡ አገሮች በመሰረቱ ለስነ ምግባር መበላሸቱ ኃላፊነት ይኖርባቸዋል። ይህም ኃላፊነት እነዚህን ሰዎች ነቅሶ በማውጣት የዲስፕሊን እርምጃ መውሰድን፣ ድርጊቱን በትክክል ተከታትሎ ምርመራ ማድረግን ያካተታል ሆኖም የተሰማራውን የሰላም አስከባሪ ኃይል የሚመራው አካል ውጤታማ ምርመራና ክትትል የማድረግ አቅሙ ውስን እንደሆነም ግልጥ ነው። እርምጃ መውሰድ የሚቻለው ተአማኒ የሥነ ምርመራ የሥነ ምግባር ምርመራና ክትትል አድርጎ ውጤት ላይ ሲደረስ ብቻ መሆኑም ይታወቃል። ለዚህ ነው የተባበሩት መንግሥታት ድርጅትና ዩናይትድ ስቴትስ አንድ የተቀናጀ የመጀመሪያ የተባለም ብሔራዊ የመርማሪ መኮንኖች ማሰልጠኛ ማዘጋጀታቸው የተገለጠው ይህ ማሰልጠኛ ለዓለም አቀፍ የትብብር መድረክ አይነተኛ ሞዴል ወይም አርአያ ተደርጎ ታይቷል። የሚረዳውም በዓለም አቀፉ የሰላም ትብብር ሆኖ መመሪያው የሚመጣው ደግሞ ከዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ቢሮ ውስጥ ነው። በስራ የሚተገብሩትም የዩናይትድ ስቴትስ መከላከያ ሚኒስቴርና በተባበሩት መንግስታት ድርጅት ውስጥ የውስጥ ክትትል አገልግሎት የሚባለው ነው። ሀያ ስድስት መኮንኖች ናቸው ከአስራ አንድ የአፍሪካ ሸሪክ አገሮች ተውጣጥተው በስልጠናው የሚካፈሉት ዋና ዓላማውም የመኮንኖቹን የወንጀል ምርመራ ብቃት ለማጎልበት ሆኖ በሰላም ማስከበሩ ተልእኮ አንዳችም ሕገ ውጥ ተግባር እንዳይከሰት የማይናቅ አስተዋጽኦ ያደርጋል። ይህ ሥልጠና በዚህ በያዝነው ዓመት ለሦስት ተጨማሪ ጊዜያት የሚሰጥ ይሆናል። አንድ አፍሪካ ውስጥ እናም የላቲን አሜሪካና ለፓሲፊክ ውቅያኖስ ክልል ደግሞ አንዳንድ በድምሩ ሦስት ልምምዶቹ ለምሳሌ የብሔራዊ ምርመራ መኮንኖች ኮርስ በዩናይትድ ስቴትስ ብቸኛ እርዳታ የሚካሄድ ሲሆን በዚህም የተባበሩት መንግሥታት ድርጅት በወሲብ ወከባ ላይ ያለው ዜሮ ትዕግሥት የሚተገበርበት መሆኑን ርዕሰ አንቀጹ ጠቅሶ ሐተታውን ይደመድማል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች አሁን ደግሞ በስልክ ከተላኩት አስተያየቶቻችሁ ጥቂቶችን እናሰማለን። በቪኦኤ መልክቴን የታስተላልፍል የሚፈልገው ለነዚህ የታሰሩት ቅዱሳን አባቶቻችን እግዚአብሔር በስተቀር ሌላ የማያውቁ ምንም ሌላ ቀርቶ እህል እንኳን የማይቀምሱ የነበሩ ሰዎች የማያውቁት ነገር ተከሰው ፍርድ ቤት ይመላለሱ ወንጌል ሲገቡ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለነዚህ ሰዎች ጥቅና ለመቆሟ እጅግ በጣም ያሳዝናል። ለዚህ ውጭ ያለ ነው የኦርቶዶክስ ሃይማኖት ተከታዮች በተለይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስር በሲኖዶስ ስር ያለ ነው። ከአሁን በኋላም እነዚህ ሲኖዶስ የሚባሉት ወይም እዛ ያሉ ፓትርያርኮች ምድራዊ እንጂ ሰማያዊ መንግስትን ስለማይወክሉ ሊወክሉን ስለማይችሉ መስቀላቸውን ከመሳለም मुसलमान कर मुकोट वाले पर विद्यार्थियों यहूदा विवाल विदारिय सौम दंजियारीय नालक दंजियारीय में चेंजेस करना एक नियम लगाकर नियम आजाद सुबह सुबह में भी व्यस्त व्यस्त आने लोगों से आपत्ति चाहिए वैसे भी उच्च आल्लाह कृष्णा उच्च आसुर छायमान किसे कहेंगे इस्लामों उच्च वाली ओम ቅብኣዊ መስተን ዩ ለአስተያየቱ እናመሰግናለን ክቡራት እና ክቡራን አድማጮች፣ ዝግጅቶቻችን ተጠናቀቁ። በምሽቱ የምሽቱን ፕሮግራም ከባልደሮች በባልደሮቻችን ስም እንሰናበታችኋለን አዳኒ ፍስሀዬ እና ሰሎሞን አባተንን ያስተናገድናችሁ አብራችሁን ስለ ቆያችሁ እናመሰግናለን። አሁን የትግርኛ ፕሮግራም ይቀጥላል። ደህና ደሩ Numbers too big to ignore and I know too much to go back and